ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዶክተር ሰይት በወጣት የሙዚቃ ባለሙያዎች የተቋቋመ የሙዚቃ ቡድን ነው። የቡድኑ አባላት በልዩ ሁኔታ በሚጫወቷቸው የትንፋሽና የክር የሙዚቃ መሳሪያዎች የብዙዎችን ቀልብ ከመግዛታቸው በላይ ለብዙ ወጣቶች የንቃት ምንጭም እየሆኑ ነው። በተያያዥ ጉዳዮች ላይ ተጫውተናል። በመቀጠል ይቀርባል። ለው ቴዎድሮስ ነጋሽ፣ መሳይ ለገሰና ካለው ኤርቶላ፣ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር፣ ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው? የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘው ሰርቻ፣ ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም፣ ለመዳሰስ ስሚትም ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አደለም፣ ጩኸት የሌለው ነው እና እሱም ይገልጻል በሚል ባስ። ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃ ውት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራበት አጋጣሚዎች ከካሎ ጋር ተፈጠሩ። እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆሎለ እዛ እየደን ከካርሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው። ያ እንድንተዋወቅ በደንብ እድሉን ሰጠን። ከዛ መሳይም በዛ ግሩፕ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው የሚል ነገር ወደ በአንድ እናሳድገው ያለው መሳሪያችን የሚጣጣም ነው። ድምፁ አብሮ የሚሄድ ነው። ሶፍት ነው። ከካርሎ ድምፅ ጋራ ማሪፍ የሆነ ከለር ፈጠረልን እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮች ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮችንም እንደዚ ላያቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ሆናችኋልና፣ ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን ምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን? የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለቴ ተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ፐርሰናሊ፣ ሙዚቃ ማቅረብ ደስ የሚል መንፈስ እንደ ቢዝነስም ለሰዎች ጋር እንደዚህ በጎ አድራጎት ስራ ሊሆን ይችላል። ሀሳብን ሼር ማድረግ ሊሆን ይችላል። አሁና ፍሬንድሽፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክስጥ ንሰራ ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያም ይህ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩ ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው። የማ ሰው እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈሳ ይርታታል። እንደገና ደ ለእነሱም በሙዚቃ መሳሪያዎቻችን ለእነሱ ግብዛሚነስም ህክምና የሚሆን ነገር ነው የምንሰጣቸው እና እነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለው ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾው ላይ ለበአለታ የተሳተፍ ነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛውን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳደርባቸው ይመስለኛል። ቪዲዮቻችሁን እንመለከታለሁ የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተኗችሁ ጉዳዮች ምንድናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆኗል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏልና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረውን የመኝ እንደውም ማለት እንትን ነው፣ ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት በወጣነው ነው ፕሮግራም ሁልጊዜ ሊሆን አይችልም። የወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዝ ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው የምናወራለን፣ ብዙ መጨቃጨቆች ይኖራል። ግን ስለስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየ። እኔ መጨምሮ ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንዴ አይጣጣሙም እና እሷን መሀል ገብታ በጣም ጥበበኛ መሆኗን ታሳየናለች። ሌላ የምንጨምርል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ያው ብዙ ነመስያወት እያለላችን እና የተለያየ አብሮ የመስራት ምድር ነበረ እና ያንን ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ አውቃለሁ፣ በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፍሉት ጋር ያለኝ ሕይወት እንዳለ ሆኖ በዋናነት የራይ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን፣ ዋና ስራችን ነው። ከዛ በግል ፒያኖ ማስተምራለሁ ክላ ቢዝነስ ውስጥ አለው የግል ቢዝነስ ይሰራለው። እንደዚህ አይነት ነገሮችን እንሰራለን፣ ከዳርሴት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው። ያው ከቫይሊን ጋር እንግዲህ ከአስር አመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር መት ነበር የሚሰራው፣ በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫይሊን ውስጥ የሚጫወተው ከዛ ተማሪዎች አሉ። ተማሪዎች እንዲሁ በባይ እንደ በክፍያም ያለ ክፍያም የሆነ ማለት ታለንታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ሄጄ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ ዘበደሴባን አብረን እየሰራ በቅርብ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለች። እሺ፣ ካርሎ ያንተስ? ይህ ከሙዚቃ ውጭ ዲጂታል ማርኬት አርደ ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደረጋለው። ከሱ ደግሞ በተለየ የድምፅ ስልጠና አሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን፣ እንዴት በተሻለ መንገድ ለመናገርም፣ ለመስፈንም ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው። ከመላየታችን በፊት በርካታ ወጣቶች ተሰጥቶ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሐሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎቹን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩም ደስ ይለኛል። ጠየቅ ነው አንድ ለጠየቅ ነው። የመጠየቅ በጣም ችግር አለ። እኛ ሀገር ደፍረን ጠይቀን እንዲማረግ ፈልጋለሁ። እና እንዲያባችን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስካሬጅ የሚያደርግ ነው ያለው ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው። እና እሱ ነገር አንድ ሁለት ትጠይቃለህ፣ ሶስት ትጠይቃለን። ከዛ በኋላ ግን ይሰለችህና ትተዋል። ግን ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህ እና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላለህ። እና ጠይቆ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርግ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው መጠየቅ፣ መግፋት፣ መግፋት እሱን እላለሁ። የሚጨምረው ነገር ያው ጥሩ ነገር ያነሳችው ማንኳኳት ደጋግሞ ማንኳኳት ቁጥር ምንም ነገር ከፈታል ከመጠየቅ ይነሳል ምንም ነገር እና ታለንት ያላቸው ብዙ ልጆች አሉ ሚቀቁ ይኖራሉ አጋዣቸው ይቀቁ ለይታቸው ይኖራሉ። እኛም ይጠበቅብናል ለሰዎችን የማገዝ ትሬሊንግ የመስጠት ያ የማድረግ ኃላፊነት አለን። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ ወቀት መፈተሽ ሊሆን ይችላል። አሁን ጊዜው ቴክኖሎጂው ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምንልኩ ማዳረስ እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ ሚሰሩ ነገር አለ። ከዛ ባለፈ ያፍሮ መውጣተኛ እንፈራለን። ብዙ ተፈጥሯችን ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያስተነብረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወደ መውጣት አንፈልግን ምናምን ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል ይመስላል። አይ ቲንክ የአሁኑ የአሁን ጊዜ የወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል ዛሬ አሁን ቶሎ። እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ፣ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆየተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱን ነው። እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። የምናምንበት ነገር ካለ በደንብ ፈልገን፣ አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት፣ የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው፣ ስለ ህልማችሁና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ። ጽጌረዳን መርጠናል። To be done. i should I <speaking> you, <in Spanish> ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ዳዊት ገልሞ ከሰሞኑ የተከበረውን የኦሮሞ ሕዝብ የምስጋና በዓል እሬቻን አስመልክቶ ያሰናደው ዘገባ ይቀርባል። በኢትዮጵያ በአደባባይ ከሚከበሩ አውደ በዓላት አንዱ እሬቻ ነው። በተለይ በርዕሰ መዲናዋ አዲስ አበባ በወራ ፍንፍኔና በቢሾፍ ቶር አርሰድ የሚከበረው በዓሉ አያሌ የተሳታፊዎች ቁጥር የሚታይበት ነው። በዘንድሮም የወራ ፍንፍኔ በዓል ሁሉም እንደ የዕድሜያቸው በኦሮሞ ባህላዊ አልባሳት ተውበው በልዩ ልዩ ባህላዊ ጨዋታዎች ለሥነ በዓሉ ደማቅ ትዕይንትን አጎናስፈውታል። ከበዓሉ ተሳታፊዎች አንዱ አቶ ቱፋ ደራርሶ ከምዕራብ አርሲ ዞን ነው የመጡት። ቶሌ መልካ ጥፍነ ይሬፋቱን ይሬ ከነኑ ጀቤሲ ጀቾኒ ሂን እሳ ቶኩማ ወደ ወንዝ ወርደን የእሬቻን ስነ ስርዓት ስንፈጽም ትርጓሜው አንድነትንና ፍቅርን ለማሳየት ነው። ፈጣሪ ብርታት ሁነን ማለት ነው። የኦሮሞ ሕዝብ በአንድነት ፈጣሪውን የሚያመሰግንበት ቦታ ነው። በበጋው ወቅት ደግሞ አመቱን መልካም አድርግልን ለማለት ወደዚሁ ስፍራ እንመጣለን። ስለዚህ እሬቻ ትልቅ ትርጉም አለው። ድሩ መራ ዋቄፋል ድሩ መራ አስዱፉ ጃልቀብኒ ከና አስ በእሬቻ ላይ ከቀድሞ አንስተን እንሳተፋለን እንደ ኦሮሞ ህዝብ የምንገናኝበት ስፍራ ስለሆነ የባህላችንና የእሴታችን ምሰሶ ነው። በበዓሉ ስፍራ ያነጋገርናቸው ሌላዋ ተሳታፊ ወይዘሮ ንጉሴ ፈንጃ የአስር ልጆች እናት ናቸው። ማረ አያን እሬቻ ኮኒ እሬ ነማጃቤሳ ጉያ ጭንቄ የእሬቻ በዓል እርታታችን ነው። በጨነቀን ቀን ወደ መልካ ወይም ወንዝ ወርደን ፈጣሪ ብንለምን ችግሩን ያሳልፍልናል። ላምጥጃዋን ወይም ነፍሰ ጡር ሴት በሰላም እንድትገላገል ብንለምን ከመልካ ሚልኪ ወይም ስኬት ይገኛል። ጦርነት ቢያጋጥምም ፈጣሪ ሆይ አንተ ቁጣህን አቀዝቅዝ ተብሎ ይጸለያል። ለገዳ ስርዓታችን ሰላም ስጠን እንላለን፣ ሰላምም እናገኛለን። ወደ መልካ ወይም ወንዝ ወርደን የምንለምነውና የምናመሰግነው ለዚሁ ነው። እሬቻ በባህል አልባሳት መድረክነቱም ይታወቃል። ወጣቱም፣ አዛውንቱም ጎልማሳውም፣ ሁሉም እንደየዕድሜ እርከኑ በተለያዩ የባህል አልባሳት የምዋብበት መድረክ ነው። ከምስራቅ ወለጋ ነቀምት የመጣችው ወጣት ኤልሻዳ ያበራ በዚሁ ዝግጅት ላይ ተገኝታለች። አገመዲን እንግዲህኒ ወያ አዳ ቢሳመያ ሲነጀቹቲኒ ፊ የባህላዊ አልባሳትን አዘገጃጀት ማሻሻል ኢኮኖሚያዊ ጠቀሜታ ያለው ያህል በቱሪዝም ረገድም ባህላችንን አጉልቶ በማሳየት የላቀ ፋይዳ ይኖረዋል። ሌላ አስተያየት ሰጪ ለቴራ ሰዴሳ በክብረ በዓሉ አካባቢ በቂ አገልግሎት ሰጪ ተቋማት እንደሌሉ በመጥቀስ በገቢ ማመንጨት በኩል የተሰራ ስራ አለመኖሩን ይተቻል። የሮ ነምኒ ሀሚኩን ዶ ተቆት ተርገሙ ቢፈን ዳንግዴቲን ረት ንጀተም። ይህ ሁሉ ሰው ፈጣሪውን ለማመስገን ቢመጣም በገቢ ማስገኘት በኩል የተሰራ ስራ አለ ለማለት ግን አይቻልም። ለምሳሌ ሆራር ሰዲ አካባቢ ምንም አገልግሎት ሰጪ ተቋም የለም። በሌላ በኩል እሬቻ በዩኔስኮ እንዲመዘገብ በማድረግ በዓለም አቀፍ ደረጃ ለማስተዋወቅ የተሰራው ስራም አጥጋቢ አይደለም። በዘንድሮ በዓል ላይ ከልዩ ልዩ ብሔር ብሔረሰቦችና ከጎረቤት ሀገራት የተጋበዙ እንግዶች ታደመውበታል። ከኬንያ ታና ሪቨር አስተዳደር የመጡት ዲማ አሰንና ጓደኞቹ በወራ ፍንፍኔ በዓል ላይ ሲገኙ የዘንድሮው ለሁለተኛ ጊዜ ነው። አማንሌኩኖ የድፍኔ ገሩ ገሬንኩን የአማ ጉዳዳ ዘንድሮም ተገኝተናል። ቁጥራችንም ካለፈው ዓመት ከፍ ብሏል። ከተለያዩ ጎሳዎች ተውጣተንና ከአርባ ሰዎች በላይ ሆነን የመጣ ነው። ጎሳዎቹ ሙኞ ያያ፣ ገብራ፣ አርማ፣ ሬንድሌ ይባላሉ። በጣም ደስ የሚያሰኝ አቀባበል ተደርጎልናል። ደስ ብሎናል። ይህ ሬቻ ባል በኬንያ ታና ሪቨር አስተዳደር ዘንድሮ መጀመሩን የገለጸው ወጣት ዲማ የአምባ ሀገሩ ነዋሪ ላይ ደስታን እንደፈጠረ አክለው ተናግረዋል። ለአሜሪካ ድምፅ ከሆራ አርሰዲ ቢሾፍቱ ለተጠናከረው ዘገባ ገልሞ ዳዊት። አመሰግናለሁ። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ሲኒ በመስተንግደው እንዲሁም ደግሞ በቅንብሩ ንጉሱ ታምሬ፣ አብረናችሁ አምሽተናል። በእጅጉ እናመሰግናለን። መልካም ሳምንት ይሆንላችሁ። መልካም ጊዜ።